አድማጮቻችን እንደምን አምሽታችኋል የህዳር 25 የኤስቤስ አማርኛ አጫጭር ዜናዎችን እንሆን ዜናዎቹን የማስደምጣችሁ ካሳሁን ሰቦቃ ነኝ የቪክቶሪያ መንግሥት ከ1ሺ በላይ የመንግሥት ሠራተኞችን እንደሚቀንስ አስታወቀ ቅነሳው 30 ያህል የሥራ አስፈጻሚ የሥራ ኃላፊዎችን ያካተተ ሲሆን የሥራ ቅነሳ እርምጃው ለመንግሥት የአራት ቢሊዮን ዶላር የበጀት ወጪ ቅነሳ እንደሚያስገኝ ተነግሯል ስድስት የውጭ ሀገር ዜግነት ያላቸው ግለሰቦች በካሉምብሮ የነባር ዜጎች መኖሪያ ቀይ አካባቢ መያዛቸውን የምዕራብ ፖሊስ አስታወቀ። ፖሊስ ባወጣው መግለጫ መሠረት በቅድሚያ የሁለት ወንዶች ዲሴምበር አንድ አንድ በሥራ መደብ ላይ ባልነበረ የፖሊስ አባል ከተገኙ በኋላ በተካሄደ አሳሳ አራቱ ግለሰቦች መያዛቸውን አመልክቷል። የፌዴራል ተቃዋሚ ቡድኑ አውስትሬልያ ለዩክሬን ተጨማሪ ወታደራዊ እርዳታ ለማድረግና በሩሲያ ላይም ታካይ ማዕቀብ ለመጣል መወሰኗን መልካም ሲል ተቀብሏል። ሆኖም 56 ቢሊዮን ዶላር የመከላከያ በጀት ካላት አውስትሬልያ የ96 ሚሊዮን ዶላር እርዳታ የውቅያኖስ ላይ ጠብታ ነው ሲል ተችቷል። ዩናይትድ ስቴትስ ውስጥ አንድ የዲሞክራትና ሪፐብሊካን ሴናተሮች ቡድን የትራምፕ አስተዳደር ቬኔዙዌላ ላይ እየወሰደ ያለውን ወታደራዊ እርምጃ ያለ ኮንግረስ ይሁንታ እንዳይከወን የሚያግድ ውሳኔ እንዲያልፍ ፋይል ከፍተዋል። የሴናተሮቹ ኮንግረስ ይሁንታን ጠያቂ ፋይል ከፈታ የመጣው ከሴፕቴምበር አንስቶ ዩናይትድ ስቴትስ የአደንዛዥ እጽ አስተላላፊዎች ላይ የወስርኩት እርምጃ ነው በሚል ሰበብ 83 ሰዎችን በካሪቢያን ባህርና ፓስፊክ ውቅያኖስ ላይ ገድላለች። የአውስትሬልያ ጠቅላይ ሚኒስትር አንቶኒ አልባኒዚ በያዝነው 2025 ዓመት ውስጥ በስፖቲፋይ ሲያደምጧቸው የነበሩ የዘፈን ምርጫዎቻቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ አምስት ቀዳሚ የዘፈን ምርጫዎቻቸው የቴይለር ስዊፍት፣ ሚድል ኪድስ፣ ቤት ጊቦንስ እና ዘ ባድ ሲድስ ሲሆኑ ከባንድ ኪንግ ስቲንግራይ ቀዳሚ ስፍራን ይዟል። የኤንቲ ባንዱ በዮሎንጉ ማታ እና እንግሊዝኛ ቋንቋዎች በመጫወት ይታወቃል። ተጨማሪ ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም space.com.au i'm harry i